የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ዩኤን ኤች ሲ አር ኬንያ ዳዳብና ካኩማ ስደተኛ ካምፖችን በተመለከተ ያሳለፈችውን ውሳኔ አስመልክቶ ምላሽ ሰጥቷል። የኬንያ መንግስት የስደተኞቹን መብትና ክብር በጠበቀ መልኩ ቀጣይ እርምጃዎቹን እንዲወስድ ሲል ዛሬ ዩኤን ኤች ሲ አር ጥያቄ አቅርበዋል። የኬንያ ጠቅላይ ፍርድ ቤት የመንግስቱ ውሳኔ ለአንድ ወር እንዲዘገይ ውሳኔ መስጠቱን ጨምሮ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አስተላልፏል። ኬንያ ላለፉት ሁለት አስርተ ዓመታት በላይ ለስደተኞችና ለተገን ጥያቄዎች ከለላ ስትሰጥ ስለመቆየቷ ዩኤንኤችሲአር አድናቆትና ምዝጋናውን ገልጾ የአገር ውስጥ ጉዳይ ሚኒስቴር መስሪያ ቤቱ የስደተኞች መጠለያዎችን ለመዝጋት ያሳለፈው ውሳኔ ግን እንዳሳሰበው አስታውቀዋል። መንግስት ለወስደ ያሰቡ ማንኛውም እርምጃ ለስደተኞች ህይወት መፍትሄ የሚሰጥ ቢሆን እንደሚመረጥ የዩኤንኤችሲአር የኬንያ ቢሮ ተወካይ ፈቲ አብድላ አሳስበዋል። ድርጅቱ ባቀረባቸው አራት የመፍትሄ ሀሳቦች ስደተኞችን በፍቃዳቸው ወደ ትውልድ ሀገራቸው የመመለሱ ሂደት እንዲፈጥን፣ ከምስራቅ አፍሪካ ማህበረሰብ አባል ሀገራት ተሰደው ኬንያ ውስጥ ለሚኖሩ ስደተኞች የኬንያ መንግስት የመኖሪያ ፍቃድ እንዲሰጣቸው፣ እንደ ስደተኛ ተመዝግቦ ለነበሩ ከ11 ሺህ በላይ ኬንያውያን የሀገሩ መታወቂያ እንዲሰጣቸው፣ ወደ ሀገራቸው ሊመለሱ ለማይችሉ ስደተኞች ኞች ደግሞ የሶስተኛ ሀገር ዕድል እንዲሰጣቸው መክሯል። ድርጅቱ ስለ ጉዳዩ ከኬንያ መንግስት ባለስልጣናት ጋር መምከር እንደሚቀጥልም በመግለጫው ጠቁመዋል። ይህ በእንዲህ እንዳለ የኬንያ ሀገር ውስጥ ጉዳይ ሚኒስቴር ካኩማና ድዳብ ስደተኞች መጠለያዎችን ለመዝጋት መጋቢት 15 ያሳለፈውን ውሳኔ የኬንያ ጠቅላይ ፍርድ ቤት አግዶ የተጣለውን የጊዜ ገደብ ባንድ ወር አራዝሞታል። ጠቅላይ ፍርድ ቤቱ ውሳኔውን ያሳለፈው የኬንያ የቀድሞ ጩብ ፕሬዚዳንት ፒተር ግቺራ ስለ ውሳኔው ያስገቡትን አቤቱታ ተከትሎ እንደሆነ ታውቀዋል። ካኩማና ድዳብ ስደተኞች መጠለያዎች ውስጥ ከ430 ሺህ በላይ ስደተኞች እንደሚገኙ የመንግስታቱ ድርጅት መረጃ ያሳያል። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ